ከሳምንታት ወዲህ የአዲስ አበባን እና በአካባቢዋ የሚገኙ የኦሮሚያ ከተሞችን በልማት ያስተሳስራል የተባለውን መሪ ቅድ የሚቃወሙ አያሌ ሰልፎችና ግጭቶችን አስመልክቶ የተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የቴሌቪዥን ስቱዲዮ ተገኝተው ማብራሪያ ሰጥተዋል። አፈ ጉባኤው እንደ ገለጹት ከሆነ ይህ መሪ ቅድ ተግባራዊ የሚሆነው አንድ ሁኔታ ሲሟላ ብቻ ይመስላል። ህዝቡ ሲቀበለው ብቻ። የማይቀበለው ከሆነ ቀራል። ይጠቅመኛል ብሎ ካመነበት ይተገበራል። አቶ አባዱላ ገመዳ ይህንን አባባላቸውን ከድርጅታቸውና ከመንግስታቸው የተለመደ ነው ከሚሉት አሰራር ጋር በማስተሳሰር ይበልጥ ያብራሩታል። የዚህ መንግስትና የዚህ ድርጅት ባህሪ በመሰረቱ ህዝብን ሳያሳምንና ከህዝብ ጋር ሳይነጋገር የሚተገብረው ምንም ነገር የለም። እንኳንና የህዝብ ጥያቄ ያለበት ይሄ ነገር አይጠቅመንም ብሎ ህዝቡ ለሚከራከረው የማስተር ፕላን አይነት ነገር ቀርቶ የህዝብን ጥቅም ወደ ኪሶ የሚገባውንም ጥቅም ቢሆን አሳምነውና አሳምነው ብቻ የሚሰራ መንግስት ነው። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ሙክታር ከድር ጥቂት ቀናት ቀደም ብለው ለጋዜጠኞች ሰጥተውት በነበረው መግለጫም ተመሳሳይ መልእክት አስተላልፈው ነበረ። በይዘቱ ላይ የተሟላ ግልጽነት፣ የተሟላ መተማመን፣ የተሟላ የጋራ መግባባት ባልተያዘበት ሁኔታ እነዚህ ጥያቄዎች እየተነሱ እያሉ የክልል መንግስት አይቶ እንዳላየ ሆኖ ዘንብ ወደ አፈጻጸሙ የሚገባበት ሁኔታ አይኖርም። ይህንም በግልጽ ለህብረተሰቡ ለህዝባችን ግልጽ ማድረግ እንፈልጋለን። አቶ አባዱላ ገመዳ እንደሚሉት ከሆነ የአዲስ አበባና በአካባቢዋ የሚገኙ የኦሮሚያ ከተሞች የልማት መሪ ዕቅድ ገና ብዙ የሚቀረው ስራ ነው። በአሁኑ ጊዜ ደግሞ በይደር የተያዘ ጉዳይ ነው። ግንዛቤ የሚፈጠረው ወደ ተግባር ለመገባት ሲፈለግ ነው። ከዛ በኋላ እኔ እስከማውቀው ድረስ ይቁም ነው የተባለ። ከቆመ በኋላ ሌሎች ስራዎች ናቸው የመጡት። የምርጫ ስራ ነበር፣ ሌሎች ትላልቅ የልማት ስራዎች አሉ። ይሄ ራሱን የቻለ ትልቅ ስራ ስለሆነ ራሱን አስችለን በህብረሰቡ እንዋይበታለን። አጀንዳ ስለሆነ ማለት ነው እንዋይበታለን። ህዝቡ ካመነ ይጠቅመኛል ብሎ ካሰበ ጽህፈት ቤቱ ፋክሽናል ይሆናል። የእቅድ ስራው ይሰራል። ከዛ በኋላ የእቅዱን ወደ ተግባር የማውረድ ተግባር ጊዜ ስራ ነው። የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ አቶ በቀለ ነጋን የሁለቱን ባለስልጣኖች ማብራሪያ አስመልክቼ ያላቸውን አስተያየት ተጠይቂያቸው ነበረ። በአቶ በቀለ አመለካከት ይህ ተቃውሞ የተነሳው ተደጋግሞ በሚጠቀሰው የልማት መሪ እቅድ ብቻ አይደለም፤ በቅርቡ በጨፌ ኦሮሚያ የጸደቀው የኦሮሚያ ከተሞች አዋጅም ሌላ ምክንያት ነው ይላሉ። ለማንኛውም ይላሉ አቶ በቀለ በመሰረቱ አዋጅ ሲወጣ አዋጅ በሰርክላር መመሪያ፣ በአንዳንድ ባለስልጣኖች ገለጻ የሚሻር አይመስለኝም። አዋጅ የሚሻረው በአዋጅ ነው። የኦሮሚያ ከተሞች አዋጅ በአዋጅ ነው መሻር ያለበት፣ ሲሉ ይከራከራሉ። ባለስልጣኖቹ ይደረጋል ስላሉት ውይይትና ተያያዥ ጉዳዮችም አቶ በቀለ ይህን ብለዋል። ክቡር አቶ አባዱላ ገመዳመኑ አቶ ሙክታር ያነሱት የህዝብ ውይይት ከዚህም በፊት ውይይት ተብሎ፣ እነማን ናቸው የተወያዩት? ከማን ጋር ነው ጉዳዩን? የሚመለከታቸው ከመሬቱ ላይ የሚፈናቀሉ ገበሬዎችና ያገባናል የሚሉ አካላት፣ ምሁራን ባሉበት ነው ውይይቱ መደረግ ያለበት። ማሳመን ማለት ምን ማለት ነው? ማሳመን በብዙ መልክ ማሳመን ይቻላል። ሰው አስገድዶ ማሳመን ይቻላል። በብዙ መንገድ ነው የሚወሰደው ማሳመን የሚባለው ነገር። እኔ በበኩሌ ይሄንን ማሳመን የሚባል ነገር ከአሁን በፊት ያየናቸው ጥቂት የኢህአዴግ ካድሬዎችና እና ደጋፊዎችን እየሰበሰቡ ለሚዲያ ፍጆታ እንደሚሆን አምቦ ላይ እንደተደረገው ልጆች በተገደሉ ማግስት ላይ ካድሬዎች ሄደው ሰብስበው አናግረው ደጋፊዎችን አስተያየት ብቻ በሚዲያ እንዲተላለፍ ማድረግ ሳይሆን የተቃዋሚው ኃይል መስተናገድ ይገባዋል መወያየት አለበት ከመሬት ላይ የሚፈናቀለውም ቀጥታ ጉዳዩን የሚመለከተውም ገበሬ ተወካዮች መነጋገር ይገባቸዋል ስለዚህ እኔ አዲስ ነገር አላገኘውም በሁለቱም ሰዎች አባባል ላይ ነገር ግን ሁለቱ ጠንክር የተናገሩት አዋጆቹ አዋጁም ሆነ በአዲስ አበባና በአካባቢ በሚገኙ የኦሮሚያ ልዩ ዞን ከተሞች የሚያስተሳስረው እቅድ ተግባር ላይ አይውልም። ህዝቡ ፈልገዋለሁ ይሆነኛል ብሎ ካላለ በስተቀር ይሄም አይሆንም የሚለው ነገር ተጨባጭ ነገር አለ። ተጨባጭ የሚሆነው መጀመሪያ ላይ እንደተናገርኩት እኮ ነው። ከበስተጀርባው ብዙ የመሬት ፍላጎት ያላቸው ትልልቅ ኃላፊዎች እያሉ አባዱላና አቶ ሙክታር ወጥተው ቢናገሩ ተግባራዊ ይሆናሉ። ይ ነው ኢትዮጵያ ህዝብ የሚያውቀው ነገር አለው። እነሱ እርግጥ ህዝብን ለጊዜው ለማረጋጋት ይሄንን ብለው ይሆናል በመጀመሪያ ደረጃ ወደዳችሁም ጠላችሁም ይሄ ነገር ተፈጻሚ ይሆናል ያሉ ሰዎች ቃል ነው የበለጠ ተቀባይነት ያለው በእኔ እምነት፣ በኢትዮጵያ ህዝብ እምነት፣ በኦሮሞም ህዝብ እምነት። ከጥቂት ሳምንታት ጀምሮ በተለያዩ የኦሮሚያ ክፍሎች በተካሄዱ የተቃውሞ ሰልፎችና በሚከተሉ ግጭቶች የሰው ህይወት እንዳለፈና ብዙ የአካል ጉዳት እንደደረሰ ይታወቃል። ስለሆነም ለጉዳዩ አስቸኳይና ዘላቂ መፍትሄ ይገኝ ዘንድ የብዙዎቹ ምኞት ነው።